Maznania. ጤና ይስጥልን አድማጮቻችን በጀርመን የኢትዮጵያውያን የውይይትና የትብብር መድረክ ለኢትዮጵያ የግዛት አንድነትና ለሉዓላዊነት መከበር ሲሉ ከወራሪው የእንግሊዝ ጦር ጋር ሲፋለሙ የተሰዉትን ንጉሠ ነገሥት ዳግማዊ አጼ ቴዎድሮስ 150ኛ ዓመት ለመዘከር ፍራንክፈርት ከተማ ላይ ያዘጋጀው ልዩ ጉባኤ ትላንት በደማቅ ሁኔታ ተካሂደዋል ከቀትር በኋላ ዝግጅቱ በይፋ ከሚጀምርበት ሰዓት ቀደም ብሎ ነበር አንዳንድ ኢትዮጵያውያን የወጣቶች የመዝናኛ እና የስብሰባ ማዕከል ሃውስ ዴር ዩጉንድ ተብሎ በሚጠራው የስብ ስብሰባ አዳራሽ በሀገር ባህል ልብስ ተሸልመው ሰንደቅ ዓላማና ልዩ ልዩ መፈክሮችን በመያዝ በደስታና በልዩ ስሜት ተውጠው በመኪናዎች በባቡሮችና በአውቶቡሶች ተጓጉዘው መታደም የጀመሩት ስለመጡበት ዓላማ ስሜታቸውን እንዲገልጹልን የጠየቅናቸው ነበሩ። ስሜ ያሳየሽ ታምሩ እባላለሁ። በዋናነት ዛሬ የመጣሁት ኢትዮጵያውያን ታሪካችንን በረሳን ቁጥር ያለፉትን በረሳን ቁጥር የወደፊቱ መንገዳችን እየጨለመ እያደናቀፈን ተቸግረናልና፣ አጼ ቴዎድሮስ ታላቅ መሪ ነበሩ፣ ሀገርን በአንድነት ያስተዳደሩ። ስለዚህ ይሄንን መዘከር ይገባናል። በዚህ ምክንያት መጥቻለሁ። ሁለተኛው አንዱዓለም አራጌ ለኢትዮጵያና ለኢትዮጵያዊነት የከፈለውን መስዋዕትነት እሱን ማየት፣ እሱን ማድነቅ፣ እሱን ማመስገን ስለፈለግኩ ለዚህ ድንቅ የኢትዮጵያ ልጅ እሱን ለማክበርም ጭምር ነው የመጣሁት። ስሜ ወንደሰና አናጋው እባላለሁኝ። ዛሬ ይህን በዓል ስናከብር አንደኛ አፄ ቴዎድሮስ ኢትዮጵያን እንደ ኢትዮጵያን እንደ አንድ ሀገር እንድትቀጥል ትልቅ አስተዋጽኦ ያበረከቱ መሪ እንደመሆናቸው መጠን ያንን መዘከር ለዚህ ለአሁኑም ትውልድ አንድነታችን ያጠናክራል። አሁን ደግሞ በብሔርና በብሔረሰብ በመከፋፈል አንዳንድ ግጭቶች በተለያዩ ቦታዎች የሚፈጠሩትን እያየን ነው። እሳቸው ይቺ ሀገር እንደ ሀገር እንድትቀጥል የከፈሉትን መስዋዕትነት ስንመለከት ከልዩነታችን ይልቅ አንድነታችን እናጎልብተን። ኢትዮጵያን እንደ ሀገር እንደተረከብናት ለሚቀጥለውን ትውልድ እንደ አንድ ሀገር እንድናስረክብ የራሳችንን አስተዋጽኦ የምናበረክትበትም አንድም ምንትን ነው። የጉባኤው ዋና ተጋባዥ እንግዳና ብዙዎች በጉጉት ይጠብቋቸው የነበሩት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት አመራር የነበሩት አቶ አንዳለም አራጌ በስፍራው መድረሳቸው ሲበሰር በማዕከሉ የታደመው ሕዝብ ወሰናጣ አዳራሹ ድብልቅ አለ። እልልታውና ጭፈራውን ህዝቡ ማቅለጡን ቀጠለ። የዘመናችን የቋራው መይሳው ካሳ በሚል አድናቆትም በመድረኩ ታዳሚዎች ተወድሰዋል። በጥቅሉ እሳቸውን ጨምሮ ለሌሎችም ከእስር የተፈቱና አሁንም በማረሚያ ቤት ለሚገኙ ለህዝብ ነፃነት የሚታገሉ የፖለቲካ እስረኞች ያለውን አድናቆት፣ ድጋፍና ከፍተኛ ክብር ህዝቡ ገልጿል። ማለት ነጻነት ነው። ነጻነት የሌለበት ህይወት ብዙም ትርጉም አይሰጥም የሚሉት አቶ አንዳለም ለነጻነት የሚደረግ እንቅስቃሴ መስዋዕትነትንና ዋጋ እንደሚያስከፍል አስቀድሞ እያወቁ ለመሞት ጭምር ተዘጋጅተው ወደ ሰላማዊ ትግሉ መግባታቸውን በተደጋጋሚ ተናግረዋል። አሁን የሚታየው የሀገሪቱ ታሪክ መቀየር እንዳለበትና ህዝቡ የስልጣን ባለቤት እንዲሆን እውነተኛ የዴሞክራሲያዊ ስርዓት መገንባት እንደሚኖርበትም ነው ያስገነዘቡት። የህዝብ የስልጣን ባለቤትነት እንዲረጋገጥና የዴሞክራሲያዊ ስርዓት እንዲገነባ እንዲሁም የፖለቲካ እስረኞች እንዲፈቱ በሀገር ውስጥም በውጭም የሚደረገውንም ከፍተኛ ጥረት አመስግነዋል። ዛሬ ብዙ ፈተና ውስጥ ያለው ኢትዮጵያዊነትም ነገ እንደ ብረት አምድ ጸንቶ ይቆማል አይታቸዋል። አቶ ለማ የኢህአዲግ አባል ናቸው። ዶክተር አብይ የኢህአዲግ አባል ናቸው። ዛሬ በህዝብ ዘንድ ታቅፈዋል፣ ተደግፈዋል። እሰየው እንኳን ታቀፉ ግን ለምንድን ነው ይሄ ሁሉ ሰው የወደዳቸው ብለን እንጠይቅ። እየተናቀ እየተረገጠ ያለውን የኢትዮጵያዊነት መንፈስ የኢትዮጵያዊነት ስም ከኢትዮጵያ ልብ ውስጥ የተቀበረውን ትልቁን ኢትዮጵያዊነት በሚያምሩና በሚያባብሉ ቃላት አስበው ሲያቀርቡት የኢትዮጵያ ሕዝብ አቀፋቸው። ኢትዮጵያዊነት የሞተ ይመስላል። ኢትዮጵያዊነት የወደቀ ይመስላል። አይወድቅም፣ አይሞትም። ይሄ ሁሉ ማሳያ ነው። አንድ ነገር ግን አደራ አልበላችሁን አልጨርስ። ኢትዮጵያዊነት አሁንም ፈተና አለበት። እኔ ከእስር ቤት ስወጣ የተደነኩበት ነገር በጣም ያዘንኩበት ነገር አለ። የሰው ወሬ ተቀይሮ ነው ያገኘሁት። በዘር መቧደን በጣም በጣም ጎልቶ ነው ያገኘሁት እኛ የአድዋ ጀግኖች ልጆች ነን። የአድዋን ታሪክ ሲሰሩ በዘር ተቧርነው አይደለም እዚህ ጋ ኦሮሞ ነው የሚወድቀው፣ እዚህ ጋ አማራ ነው የሚወድቀው፣ እዚህ ጋ ትግሬ ነው የሚወድቀው ብሎ አይደለም። ይሄ የእኛ አገር የእኛ አጣፋንታ አንድ ላይ እየተገመደ ነው ብለው ነው አንድ ላይ የተቀበሩት። የእነዛ ጀግና ልጆች እነዛ ሞትን ያሸነፉ ጀግኖች፣ ጠላትን ያንበረከኩ ጀግኖች ልጆች የአባቶቻችን ያህል እንኳን መፋቀር አቅቶን ከመቶ ዓመት በኋላ ማለት ነው እርስ በርሳችን ከተለያየን ይሄ ትልቅ ውድቀት ነው። አቶ አንዱ አለም ገዢው መንግስት እስካሁን በስልጣን የተጓዘበት መንገድ ከበቂ በላይ እንደሆነና አሁን በኢትዮጵያ ጥገናቢ ሳይሆን የስርዓት ለውጥ እንደሚያስፈልግ እግረ መንገድ ጠቁመዋል። ሀገራዊ ጉባኤ እንዲጠራም ጥሪ አስተላልፈዋል። እኛ ታስረን ከወጣን በኋላ እና በእስር ወቅት ያሳለፍነው ነገር የሚያሳየው ሰላማዊ ትግል አፋኝ መንግስታትን ለማሸነፍ ኃይለኛ ሁነኛ መሳሪያ እንደሆነ ያሳያል። ትልቁ አሳሳቢው ነገር አብዮታዊ ዲሞክራሲ ከአብዮታዊ ዲሞክራሲ ወደ ሊብራል ዲሞክራሲ እንሄዳለን የሚሉት ጨዋታ አለ። እሱ መቆም አለበት። ዶክተር አብይ ኢህአዴግ ናቸው። አቶ ኃይለማርያም ኢህአዴግ ነበሩ፣ ኢህአዴግ ናቸው። አቶ መለስም ኢህአዴግ ነበሩ። የኢትዮጵያ ህዝብ ተቃውሞ ሲያደርግ የነበረው ከጠቅላይ ሚኒስትሮቹ ጋር ሳይሆን ከኢህአዴግ ፖሊሲዎች ጋር ነው። የኢህአዴግ ፖሊሲዎች የሚያጠነጥኑት ደግሞ በአብዮታዊ ዲሞክራሲ ላይ ነው። አብዮታዊ ዲሞክራሲ ሊበራል ዲሞክራሲን አይወልድም። የሚወልደው ነገር ካለ አፈናና ጭቆና ግፍን ነው። እሱን በ27 ዓመታት አይተናል። ስለዚህ ኢህአዴግ አሁን የጀመራቸው ጥገናዊ ለውጦች የትም አያደርሱትም። የኢትዮጵያ ህዝቡን ጥያቄ እሱ አይደለም። ጥገናዊ ለውጥ አይደለም፣ ስር ነቀል ለውጥ ነው። ኢህአዴግ ውስጥ ቀና ሰዎች እንዳሉ ዶክተር አብይ ጨምሮ እናምናለን። ስለዚህ የኢትዮጵያን ወደ ተሻለ ምዕራፍ እንድናሸጋገራት የለበጣና ጥገናዊ የሆነውን ነገር ተው፣ ስር ነቀል የሆነ እንቅስቃሴ እንዲያደርጉ በኃይልም በሰላም ከሚታገሉ የኢትዮጵያውያን ኃይሎች ጋር ሁሉ አገር አቀፍ የሆነ የምክክር ጉባኤ ጠርተው ሀገራችንን ወዴት መውሰዳት ምን ይሻላል ብለው መምከር እና መዝከር ይገባቸዋል። የዕለቱ የክብር እንግዳ አቶ አንዱ አለም ከጥናታዊ ጽሁፍ ባሻገር በቅርቡ ያሳተሙትን የሀገር ፍቅር ዕዳ የተሰኘ መጽሐፋቸውንም ለታዳሚው በማስተዋወቅ አቅርበዋል። በጀርመን የኢትዮጵያውያን የውይይትና የትብብር መድረክ የሕዝብ ግንኙነት ኃላፊ እና የጉባኤው አስተባባሪ ካሁን ቀደምም ተመሳሳይ ሀገራዊ መግባባትና አንድነትን የሚያጠናክሩ ዝግጅቶችን ማህበሩ በጀርመን የተለያዩ ከተሞች ማቅረቡን ገልጸውልናል። በጋሻ ጉርም ይባላል። ዋናው ዝግጅት ረዘም ያለ ጊዜ ነው። የቴድሮስን ራእይ የነበረውን ለማሳየት እና የወደፊት ትግላችን ጋር የተቀናጀ ለማድረግ በአገሪቱ አጠያያቂ በሆኑ ጥያቄዎች ላይ ከስር ጀምሮ ከተግባር ጋር ለማገናኘት በቲያትር መልክም ሆነ በታሪክ ደረጃ ጽሁፍ እንዲያቀርቡልን ወጣቱ ደግሞ እንዲወያይበት ያሰብንበት ነው። ዋናው ራእየውን ለማሳየት ነው። ከዚህ በፊት ቴድሮስን ራእይ በሚል ቲያትር ለማሳየት ተሞከዋል። እዚህ ፍራንክፈርት ውስጥ ጥሩ ውጤትም አምጥቷል። በጀርመን የኢትዮጵያውያን የውይይትና የትብብር መድረክ በሀገር ቤትም በኦሮሚያና በአማራ ክልሎች ጉዳት ለደረሰባቸው ወገኖች ድጋፍ ሲያደርግ ቆይቷል። ጌታውን አሰፋ እባላለሁኝ። በሀገር ቤትም ሆነ በዚህ አካባቢ ወገኖቻችን ላይ የሚደርስባቸውን ችግር ለመቅረፍና ና ለመርዳት አላማ የተመሰረተ እስከሆነ በ2016 ኖቬምበር አካባቢ ወገን ለወገን በሚል መርህ ቃር ወገኖቻችንን ለመርዳት ባደረግ ነው የተሳካ ጥረት ወደ 14 ሺህ ዩሮ በማሰባሰብ በአገር ቤት ችግሩ ለደረሰባቸው ወገኖቻችን በቀጥታ እንዲደርስ አሜሪካን ሀገር በሚገኘው ግሎባል አሊያንስ በሚባለው ድርጅት ልከን እንዲረዱ አድርገናል። የአጼ ቴዎድሮስን የነፃነት ተጋድሎ በዘከረው የፍራንክፈርቱ ጉባኤ ላይ የቀረቡት ሀገራዊ አንድነትን የሚያጠናክሩና የቴዎድሮስን ራዕይ የሚያመላክቱ የቴዎድሮስ አድራ የተሰኘ አጭር ሙዚቃዊ ተውኔትና ሀገራዊ ስነ ግጥሞችም ለዝግጅቱ ልዩ ድምቀትን ሰጥተውታል። i በአቶ አንዱ አለማራጌ ታሪክ የወረሰ ትውልድ በዴሞክራሲያዊ ስርዓት የግንባታ ሂደት ያጋጠሙት ተግዳሮቶች እና የመፍትሄ ሀሳቦች በሚል ድረስ የተመረጠው የቀድሞና የዘመኑ የፖለቲካ ስርዓት አወቃቀር እና የዴሞክራሲያዊ ትግል የተነጻጸረበት ጥናትም የፖለቲካ ግንዛቤ አድማስን የሚያሰፋ እንደነበረ የጉባኤው ታዳሚዎች ገልጸዋል። የአጼ ቴዎድሮስ የቤተሰብ አባልና አራተኛ ትውልድ የሆኑት አቶ አብዩ በለው ንጉሰ ነገስቱ በቤተሰብ ዙሪያ ምን አይነት ሰብዕና እንደነበራቸው የገለጹበት ማብራሪያም ለጉባኤተኞቹ ግንዛቤን የሰጠ ነበር። ንጉሰ ነገስቱ እራሳቸው ለወደ ሀገራቸውና ለሕዝባቸው ክብር ሲሉ መሰዋታቸውን ተከትሎ ስልጣን ላይ የወጡት አጼ ዮሐንስ የሆነው አጼ ምኒልክ አንድ በአንድ ተግባር ላይ የዋሉት ከስጋ ወላጆቻቸው የተማሩትንና የወረሱትን የዘመነ መሳፍንት አሰራር እና አስተሳሰብ ሳይሆን ዘመነ መሳፍንትን ቀጥቅጦ ካጠፋው የአንድነት የስልጣኔና ና የታላቅነት የመንፈስና የተግባር አባታቸው ከሆኑ ውስጥ ከንጉሰ ነገስት አፄ ቴዎድሮስ እግር ቁጭ ብለው የተማሩትን ነበር። ከዚህ ሌላ የቀድሞ የዶቸቬሌ የአማርኛ ፕሮግራም ባልደረባ አንጋፋው ጋዜጠኛ ተክሌ የኋላ የኢትዮጵያ አንድነትና የዳግማዊ አጼ ቴዎድሮስ ራይ በሚል ርዕስ ያዘጋጀውን ጥናት በማቅረብ ሙያዊ ክህሎቱን ለጉባኤው ታዳሚዎች አጋርቷል። እንግዲህ አጼ ቴዎድሮስ በብዙ መልኩ ከምናደንቃቸው ታላላቅ ነገስታት አንዱ ናቸው እና ያው የዘመናዊቷ ኢትዮጵያ የአንድነት መሰረት ዊ ናቸው። የኢትዮጵያ እንደዛ እያነሰች መምጣት በውጭ ጠላቶች በተለይ በአረቦች፣ በቱርኮች መከበቧ ደግሞ እጅግ ይቆጫቸው ነበር። የባህር በር ማጣቷ እሳቸው ትልቅ ራእይ ይዘው ተነሱ። እንኳንስ ስ ኢትዮጵያ እንደገና ትልቅ ማድረግ ቀርቶ ኢየሩሳሌምን ከቱርክ ሙሉ ነጻ አወጣለሁኝ ህዝቤን ይዤ የሚል ራእይ ነበራቸው። የእሳቸው ቆራጥነት ኢትዮጵያዊ ኩራት ያጼ ሚኒሊክ ጀግንነት ባዷ ላይ ድል ማድረግ የተቄዳይቱ የነዚህ የመሰሉ አሁን ላለነው ትውልድ ለቀጣዩም ቢሆን በማንነታችን ላይ በስነ ልቦናችን ላይ ትልቅ ተጽዕኖ አለው። የአጼ ቴዎድሮስ የመጀመሪያ ልጅ የራስ መሸሻ ካሳ የልጅ ልጅ አቶ አያሌው ካሳ መሸሻ የጉባኤው ተሳታፊ ነበሩ። ለመላው ኢትዮጵያውያን በተለይም ለወጣቱ ትውልድ የአያታቸውን የታሪክ ገድል በማስታወስ እንዲህ ሲሉ መልእክታቸውን አስተላልፈዋል። አጼ ቴዎድሮስ ሁላችን በታሪክ እንደምናውቀው እንደ ማንኛውም ኢትዮጵያዊ ቆርጠው ታግለው ይህንን የኢትዮጵያን አንድነት ትልቅ ውጤት ከመሳፍንት አገዛዝ ወደ አንድ ወደ ወደች ኢትዮጵያ አምጥተዋል። የኢትዮጵያ ነገር የዘር ጉዳይ አይደለም። ማንኛውም ኢትዮጵያዊ ቢሆን ራሱ ብቁ እንደሆነ አውቆ የኢትዮጵያን ጉዳይ ሊለውጠው እንደሚችል መልሶ ወደ አንድነቷ ሊያመጣት እንደሚችል ትልቅ ተምሳሌ ነው ብዬ አስባለሁ። ስለዚህ ሁሉም የኢትዮጵያን አንድነት የሚፈልግ ሁሉ የቴዎድሮስን ራዕይ የሚያከብር ሁሉ የሚወድ ሁሉ የአፄ ቴዎድሮስ የመንፈስ ልጅ ነው ብዬ አስባለሁ። በርካቶች የታደሙበትና በጀርመን የኢትዮጵያውያን የውይይትና የትብብር መድረክ በፍራንክፈርት ከተማ በትናንትናው ዕለት ያዘጋጀው ንጉሰ ነገስት ዳግማዊ አፄ ቴዎድሮስ ከእንግሊዝ ወራሪ ጦር ጋር ሲፋለሙ የተሰቡበት 150ኛ ዓመት የተጋድሎ ታሪክ ልዩ ዝክረ ጉባኤ እጅግ በደመቀ ሁኔታ ተካሂዶ ምሽት ላይ ተጠናቋል። የጉባኤው አስተባባሪዎች እንደገለጹት በሀገሪቱ ዴሞክራሲያዊ ስርዓት እንዲሰፍን መስዋዕትነት የሚከፍሉ የፖለቲካ እስረኞችን ሞራል ለማነቃቃት እንዲረዳ በማሰብ ልዩ ልዩ የገቢ ማሰባሰቢያ መርሃ ግብር የተካሄደ ሲሆን በእውቅ ሰዓሊ የተዘጋጀ የዳግማዊ አጼ ቴዎድሮስ ምስልም በጨረታ አቅርበዋል። አቶ አንዳለማራጌም በኢትዮጵያ ነፃነት ትግል ላበረከቱት የላቀ አስተዋጽኦ ና መስዋዕትነት ምስጋና በማቅረብ የዳግማዊ አፄ ቴዎድሮስን ምስል በስጦታ ተበርክቶላቸዋል። አድማጮቻችን እኛም በጉባኤ ዙሪያ ያጠናቀርነውን ልዩ መሰናዶ አበቃን። ዝግጅቱን ያቀረብኩላችሁ እንዳልካቸው ፈቃድ ነኝ። ደናውኑ